የጋዜጠኛ ገነት ምትኬ የቀብር ስነ ሥርዓት በትናንትና ዕለት በአዲስ አበባ በሚገኘው ቅድስት ስላሴ ካቴድራል ቤተ ክርስቲያን ተከናውነዋል። ለረዥም አመታት በኢትዮጵያ ቴሌቪዥን ለተወሰኑ አመታት ደግሞ በአሜሪካ ድምፅ ሬዲዮ የአማርኛ ስርጭት ላይ በጋዜጠኝነት ያገለገለችው ወይዘሮ ገነት በ65 ዓመቷ በምትኖርበት በዩናይትድ ስቴትስ ነው ህይወቷ ያለፈው። ኬኔዲ አባተ ዝርዝሩን ያሰማናል። ከእናቷ ወይዘሮ ፈለቀች ማሞ እና ከአባቷ አቶ ምትኬ አለሙ ጥር 21 ቀን 1949 ዓ ምት በአዲስ አበባ የተወለደችው ጋዜጠኛ ገነት ምትኬ ከወላጆቿ ስድስት ልጆች መካከል ብቸኛዋ ሴት ልጅ ነበረች። ጋዜጠኛ ገነት እድሜዋ ለትምህርት እንደደረሰ የአንደኛ ደረጃ ትምህርቷን በአዲስ አበባ በሚገኝ የክርስቲያን ልጃገረዶች ትምህርት ቤት የተከታተለች ሲሆን የሁለተኛ ደረጃ ትምህርቷን ደግሞ ከ1962 እስከ 1965 ዓ ም በእቴጌ መነን ሁለተኛ ደረጃ ትምህርት ቤት ሴት እንደተከታተለች የህይወት ታሪኳ ያስረዳል። በ1970 ዓመተ ምህረት ወደ ቀድሞዋ ሶቪየት ህብረት በማቅናት የጋዜጠኝነት ሙያ ቀስማ በማስተርስ ዲግሪም ተመርቃለች። ከዚያም ወደ ሀገሯ በመመለስ በኢትዮጵያ ቴሌቪዥን በዜና አዘጋጅነትና አንባቢነት እስከ ወታደራዊው የደርግ አስተዳደር ዘመን መጨረሻ ለበርካታ አመታት አገልግላለች። በ1983 ዓመተ ምህረት ኢህአዴግ ስልጣን ሲይዝ ከኢትዮጵያ ቴሌቪዥን ከህግ ውጭ ተባረሩ ከተባሉ 50 ጋዜጠኞች አንዷ ስለመሆኗም በህይወት ታሪኳ ተጠቅሷል። ከዚህ በኋላ በግል የህትመት ስራ ተሰማርታ የነበረችውና በተለያዩ መንግስታዊ ያልሆኑ ድርጅቶችም ያገለገለችው ጋዜጠኛ ገነት በዩናይትድ ስቴትስ የተሻለ የስራ ዕድል በማግኘት ህይወቷ እስካለፈበት ጊዜ ድረስ ኑሮዋን በዚያው መስርታ ቆይታለች። በዩናይትድ ስቴትስ ቆይታዋም በአሜሪካ ድምጽ ራዲዮ ጣቢያ በአማርኛው ስርጭት ላይ ለተወሰኑ አመታት በጋዜጠኝነት አገልግላለች። ህይወቷ እስካለፈበት ጊዜ ድረስም በዩናይትድ ስቴትስ በሚገኘው ድሪም ኢትዮጵያን ኮንሶርቲየም በሚባል የአረጋውያን ማህበር ውስጥ መንግስት በበጎ ፈቃደኝነት ስታገለግል ነበር። የሁለት ወንድ ልጆች እናት የሆነችው ጋዜጠኛ ገነት በህይወቷ የመጨረሻ ዘመን ለህፃናት የሚሆኑ መጽሐፍትን በማዘጋጀት ላይ እንደነበረችም ታሪኳ ያስረዳል። ይሁንና ባደረባት ድንገተኛ ህመም በምትኖርበት ዩናይትድ ስቴትስ ህክምና በመከታተል ላይ ያለች ረቡ ታህሳስ 20 ቀን 2014 ዓ ም በ65 ዓመቷ ይህን አለም ተሰናብታለች። ስርዓተ ቀብሯም በትናንትናው ዕለት እሁድ ጥር አንድ ቀን 2014 ዓመተ ምሕረት ቤተሰቦቿ ወዳጅ ዘመዶቿና የቀድሞ የሥራ ባልደረቦቿ በተገኙበት በአዲስ አበባ ቅድስት ስላሴ ካቴድራል ተፈጽሟል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።